አቶ ሀብተ ሥላሴ ታፈሰ የመጀመሪያው ኢትዮጵያዊ የቱሪዝም ኢንዱስትሪን በማቋቋም በየዘርፉ በየወቅቱ የወጣ ውረዱን ደንቃራዎች ሁሉ አልፈው ፈር ያስያዙና በዘላቂነት ለተቋሙ ሕይወት እንደሰጡት የሚታወሱ ናቸው። በ1919 ዓመተ ምሕረት በአዲስ አበባ የተወለዱት አቶ ሀብተ ሥላሴ በቀድሞ የጦርነት ዘመን ከአሳዳጊዎቻቸው የውጭ ዜጋዎች የልጅነታቸውን ዘመን በግሪክ ሀገር ያሳለፉ በመሆናቸው በህብረተሰቡ ዘንድ የአድናቆት እና በአቅርቦት ሲያቆላምጣቸው ሀብቶስ በሚል መጠሪያ ስም ይጠራቸው ነበረ። ዘመድ አዝማድ፣ አምባሳደሮች፣ በርካታ ወዳጆቻቸው፣ ባለሥልጣናትና የቀድሞ ፕሬዚዳንት የመቶ አለቃ ግርማ ወልደ ጊዮርጊስ በተገኙበት አቶ ሀብተ ሥላሴ ታፈሰ በዘጠና ዕድሜያቸው የመጨረሻው ሽኝት በቅድስት ሥላሴ ካቴድራል ተከናውኗል። ስለ አቶ ሀብተ ስላሴ ታፈሰ ጋብቾች ከሆኑት በቅርብ ከሚያውቋቸው ዶክተር ዮሐንስ መስፍን በትውስታ። የታላቅ ህቴ ባለቤት ከእሷም ሶስት ልጅ ወልዷል። እኔ ጋ ሀብተ ስላሴን በጣም አደንቀው። ሮድ ማፕ ቱሪዝም ቱሪዝምን መንገድ በኢትዮጵያ ያስተዋወቀ እሱ ትልቅ ቦታ ያደረሰ ዲዩቲ ፍሪ የሚባለውን ያስተዋወቀ ስለ ቱሪዝም ምንም ነገር ሳይገባን በዓለም ላይ ያስተዋወቀ እና ብቻውን ብዙ ቦታ ያደረሰ ስለሆነ አንድ የኢትዮጵያ ልጅ እንደ አቶ ሀብተ ስላሴ የታፈሰ ሲገኝ በሙሉ የኢትዮጵያ ሕዝብ ሊኮራበት እንዲገባ ነው። ላደረጉት ሀገራዊ አስተዋጽኦ በስማቸው እውቅና ሊሰጣቸው ይገባል ይላሉ። በስሙ ወይ አንድ አደባባይ ወይ መንገድ። አትሌቶችም በምናከብራቸው ብዙ ነገር ተደርገዋል። ለሱ ግን ለምሳሌ የቱሪስት ሴንተር አለ በየክልሉ ላይ ኤችቲ ሀብተ ስላሴ ታፈሰ የቱሪስት ሴንተር ኢንፎርሜሽን ሴንተር ብሎ ቢወጣ ወይም ደግሞ ህዝቡ የተሻለ ሀሳብ ሊያቀርብ ይችላል። በዚህ አይነት ሰው ምንድን ነው ምተው። ምክንያቱም እነሱም ካላከበሩ የሚቀጥለው ትውልድ ምን ያድርገው ሊቀጥል ማክበር አለብን። አባቶቻችንን በአስቸጋሪ ጊዜ ነው የሰሩት እና እኔ ምለው በጣም ማከብረው የኢትዮጵያ ልጅ ዛሬ አጣ ነው ሁላችን መሰንበት በተለይ ባስተዳደሩም ያሉት አንድ ቦታ ስምና ታሪክ ቢደረግለት መልካም ነው ብዬ እገመግማሉ። አቶ ሀብተስላሴ ታፈሰ በቱሪዝሙ አኳያ ብቻም ሳይሆን በግል ሕይወታቸው የፈጠራ ችሎታ ያላቸው እና በሀር ጨርቅ ላይ ስዕል በመንደፍ በገበያ ብርቅዬ የሆኑ ምርት እንደሚያቀርቡም ይታወሳሉ። በጣም አሁን ለምሳሌ ማአት ከረባቶች አሰራዋለሁ የድሮ ባህል የያዘ ሉሲ የሚል ኮይን አሰራለዋለ። ሉሲ በዓለም የታወቀች ስለሆነች እሱን ኮይን የማይገዛው ሰው የለም። ብዙ ሚሊዮን ብር ያመጣ ነበር። እንደውም ጋብዞ ነበረ ብዙ ቁጭ ብሎ ቆሞ ሲያይ ያን ፎቶግራፍ አንሱልኝ ነው የሚለው። አይኑ አያርፍም፣ ጭንቅላቱ አያስፍም። ያለውን እንደው እንደ ኤግዚቢሽን ቢታይ አንድ የራሱ ተፈጥሮ ችሎታው እንደው የሚደነቅና ሁላችን ልናደንቀው ይቻላል። እና በእምነቱ የስራው ሁሉ እንደገና አድቨርታይዝ ቢሆን ወይም ቢገለጥ ሁላችን ይጠቅማል ብዬ ገምታለሁ። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ።